ምዕራፍ ዘጠኝ ወደፊት ምን ይሆናል? ሰዎች ስለ ወደፊቱ ለማወቅ ያላቸው ጉጉት አብሯቸው የኖረ ሲሆን ብዙ ነቢያት እውነተኞችም ሆኑ አሰተኞቹ ይህን የሰው ፍላጎት ለማርካት ጥረት አድርገዋል። መተንበይ አደገኛ ስራ ነው፤ ምክንያቱም ተንበያው ስህተት በሆነ መጠን በሙያው መቀጠሉ አስቸጋሪ እየሆነ ይሄዳል። በብሉይ ኪዳን ዘመን አንድ ነቢይ በእግዚአብሔር ስም መናገር ካቃተው ወይም የተናገረው ትንቢት ባይፈጸም ያለ ምሕረት ይወገር ነበር ዘዳግም 13 1 እስከ 11 ምዕራፍ 18 20 እስከ 22። አልፎ አልፎ ትክክለኛ ነገር ያመለከቱ አሰተኛ ነቢያትን ብነሱም ይህ ዛሬም እንደተከሰተ ነው። መልእክታቸው ቀደም ሲል እግዚአብሔር ለሕዝቡ በሰጠው እውነተኛ ትንቢቶች ይመዘን ነበር። እንህም ነቢያት ሚዛን ካላነሱ ይወገሩ ነበር። በመጽሐፍ ቅዱስ የተነገሩ ትንቢቶች በትክክል መፈጸማቸው ተረጋግጧል። ይህም ያልተፈጸሙ ትንቢቶች በጽሑፍ በሰፈረው መሠረት በትክክል እንደሚከናወኑ እርግጠኛ ያደርገናል። ስለ ወደፊቱ ጊዜ ያሉ መሠረታዊ አመለካከቶች የወደፊቱን ሁኔታ በሚመለከት ብዙዎች አይስማሙም። ከዚህም የተነሳ ትንቢትን በመተረጎም ረገድ በቤተ ክርስቲያን ሶስት መሠረታዊ አመለካከቶች አሉ። እነዚህም እግዚአብሔር ከአይሁዳውያን በተለይም ከአብርሃም ጋር ከገባው ቃል ኪዳን ጋር የሚያያዙ ናቸው። እግዚአብሔር ለአብርሃም የገባው ቃል ዘፍጥረት 12 1 እስከ 3 እየቆየ ሊረጋገጥና ይፋ ሊሆን ይችላል ችሏል። ዘፍጥረት 13 14 እስከ 17 ዘፍጥረት 15 1 እስከ 7 ዘፍጥረት 17 1 እስከ 18 አብርሃም በጊዜያዊና በመንፈሳዊ በረከቶች ሁሉ እንደሚባረክ በዚህ ቃል ኪዳን ተገልጧል። በዚህም መሠረት ርስት፣ ባሪያዎች፣ መንጋዎች ብርና ወርቅ ማግኘቱ ስታይ ዘፍጥረት 13 14 እስከ 15 17 15 7 24 34 እስከ 35። ከእግዚአብሔር ጋር ደስ የሚያሰኝ ሕብረት ስለነበረው የእግዚአብሔር ወዳጅ ተብሎ ለመጠራትም በቅቷል። ዘፍጥረት 18 17 ያዕቆብ 2:23 እነዚህ ትንቢቶች ልክ በተነገሩት አኳኋን ተፈጽመዋል። ለአብርሃም ልጆችና ለእስራኤል ለራሷም በዚያ ቃል ኪዳን ተስፋ ተሰጥቷቸዋል ነበር። እግዚአብሔር ቃል ኪዳኑን ከአብርሃም ልጆች ጋር እንደሚቀጥልና ዘፍጥረት 177 ቁጥራቸው እንደ ባህር አሸዋ የበዛ ታላቅ ሕዝብ እንደሚያደርጋቸው ተናግሯል ዘፍጥረት 122 13 6። የሚደንቀው የአብርሃም ልጆች የሆኑት አይሁዳውያን ዛሬ የሚኖሩበት መሬት ዳርቻውና ክልሉ ቀደም ብሎ በተስፋ መገለጡና ዘላለምም የነሱ ርስት እንደሚሆን መነገሩ ነው። ዘፍጥረት 15 18 17 ቁጥር 8 ቃል ቅዳኑ ሌሎች ህዝቦችንም የሚጨምር ተስፋ ነበር። አብርሃምንና ልጆቹን የሚባርኩ እንደሚባረኩና የሚረግሟቸው ደግሞ እንደሚረገሙ ተናግሯል። ይህ በአብርሃም የህይወት ዘመን የተረጋገጠ ጉዳይ ነው። ዘፍጥረት 14 12 እስከ 20 20 2 እስከ 18 በእስራኤል ልጆች ልምምድ ውስጥ እንዲሁ፣ ዘዳግም 30 ቁጥር 7 ሳያስ 14 1 እስከ 2። ትንቢቱ ወደፊት በሚጠበቀው የፍዳ ዘመንም ይሰራል። ማቴዎስ 25 ቁጥር 40 የምድር ነገዶች ሁሉ በአብርሃም እንደሚባረኩ ተስፋ ነበር። እግዚአብሔርም በእስራኤል በኩል መጽሐፍ ቅዱስን በመስጠትና ከአብርሃም ዘር የሆነ ክርስቶስ በመላክ ቃሉን ፈጽሟል ገላትያ 3፥16 ለአብርሃም የተገባው የተስፋ ቃል አብዛኛው የተፈጸመ ለመሆኑ ሰዎች ሁሉ ይስማማሉ። የእስራኤልን ምድር በተመለከተ የተሰጠው የተስፋ ቃል ግን ሙሉ ለበሙሉ ተፈጽሟል ለማለት አይቻልም። የምድሪቱ ዳርቻ ከግብፅ ወንዝ ጀምሮ እስከ ፍራጢስ ወንዝ ድረስ ዘፍጥረት 1518 መሆኑ ተገልጧል። የምድሪቱ ምስራቃዊ ምስራቅ ዳርቻ የፍራጢስ ወንዝ እንደሚሆን ሰዎች ሁሉ ይስማማሉ። የግብፅ ወንዝ የተባለው የቱ ነው ለሚለው ጥያቄ ነው የተለያየ መልስ ያላቸው። አንዳንዶቹ ወንዝ የሚለው ቃል አባይን ያመለክታል ሲሉ ሌሎቹ ደግሞ ዋዳኤል አሪሽ የተባለውን ከጋዛ እጅግም የማይርቀውን ወንዝ ይጠቅሳል ይላሉ። ከሁለቱም አመለካከት አቅጣጫ ብታይ እስራኤል በታሪኳ እስከ ዛሬም ቢሆን እነዚህን ድንበሮች አልያዘችም። ለአብርሃም በተሰጠው ቃል ኪዳን ላይ የሚነሳው ሌላ ጥያቄ የተስፋው ቃል በታዛዥነት ላይ የተመሰረተ ነው ወይስ ያለ አንዳች ቅድመ ሁኔታ ይፈጸማል የሚል ነው። ተስፋው በአይሁድ ታማኝነትና መልካምነት ላይ የተመሰረተ ከሆነ ስለ ፍልስጤም የተባለው ነገር እና በቃል ኪዳኑ የተሰጠው በረከት ሁሉ ተሰርዟል ማለት ነው። ምክንያቱም የአይሁድ ሕዝብ ደግሞ ደጋግሞ አጢያት ሰርቷል። ተስፋው በእግዚአብሔር ታማኝነት ላይ የሚመሰረት ከሆነ ግን በሰው መታመን ወይም አለመታመን ሳይታገድ ይፈጸማል። ቃል ኪዳኑ በቅድመ ሁኔታ ላይ ለመመስረት ወይም ላለመመስረቱ ጥያቄ መልስ የሚሆነን ነገር በዘፍጥረት 15 ቁጥር 9 እስከ 17 ላይ የሚገኝ ሲሆን ይህም እግዚአብሔር ቃል ኪዳኑን ለማጽናት ያደረገው ተግባር ነው። በእነዚህ ጊዜያት ቃል ኪዳን ለማጽናት የተለመደው መንገድ በመጀመሪያ እንስሳትን መስዋዕት ማድረግ ከዚያም እንስሳቱን ቆራርጦ መሬት ላይ ማስቀመጥ ነበር። በቃል ኪዳኑና በተለመደው አሰራር መሰረት ቢሆን ሁለቱ ተስማሚ ወገኖች በመስዋዕቱ መካከል መሄድ ይገባቸው ነበር። በዚህ አሰራር ግን አስገራሚና ልዩ ሁኔታ ታይቷል። እግዚአብሔርና አብርሃም በመስዋዕቱ መካከል አልተመላለሱም። በዚያ ፋንታ እግዚአብሔር በአብርሃም ላይ ከባድ እንቅልፍ ጣለበትና ብቻውን በመስዋዕቱ መካከል አለፈ። ይህ የሚያሳየን እግዚአብሔር ቃል ኪዳኑን ብቻውን የሚጠብቅ መሆኑን ነው። በተጨማሪም ቃል ኪዳኑ ለአብርሃም፣ ለይስሐቅ፣ ለይስሐቅም ልጅ ለያዕቆብ እንደገና ተረጋግጧል። ዘፍጥረት 26 2 እስከ 4፣ 28 13 እስከ 15። በዚህ ጊዜ ሁሉ ለትንቢቱ ፍጻሜ ቅድሚያ ሁኔታ ያልተጠቀሰ ሲሆን እግዚአብሔር ለአብርሃም ማረጋገጫውን ያጸናለት ያጸናለት የገባውን ቃል ኪዳንና መካከል መሰረት በማድረግ ብቻ ነው። ከዚህም ሌላ ቃል ኪዳኑ በተሰጠበትና ለይስሐቅ በተረጋገጠበት ጊዜ መካከል አብርሃም ኃጢያት ፈጽሞ ነበር። ታዲያ ቃል ኪዳኑ የታዛዥነት ቅድመ ሁኔታ ቢኖረው ኖሮ በአብርሃም አለ መታዘዝ ምክንያት በተሰረዘ ነበር ዘፍጥረት 12 10 እስከ 20። በትክክል ለመናገር ለቃል ኪዳኑ ተፈጻሚነት በአንዳንድ መለስተኛ ጉዳዮች ለቅድማ ሁኔታዎች መኖራቸው ቢታይም ለቃል ኪዳኑ አጠቃላይ ፍጻሜ ግን ግዴታ አልነበረም። በእስራኤል ታሪክ ውስጥ የተስፋይቱን ምድር ለጊዜውም ቢሆን በክፍል ለመውረስ ታዛዥነት እግዚአብሔር የጠየቀው ግዴታ የነበረ ሲሆን አለመታዘዝና ኃጢአት መፈጸምም የመበታተንን ፍርድ ያስከትል ነበር ዘዳግም 28:25 ኤርምያስ ይሁን እንጂ የቃል ኪዳኑ መጨረሻ በእግዚአብሔር ይከናወናል እስራኤልም በመሲሁ በምትገዛበት ዘመን ወደ ፍጹም ታዛዥነት ትለወጣለች። ለዳዊትና ለልጆቹም እግዚአብሔር እንደዚህ በዳዊት ቃል ኪዳን በጣም ጠቃሚ የሆኑ ቃል ኪዳኖች ገብቷል። ሁለተኛ ሳሙኤል 7:12-16 ቤተ መቅደሱ የሚገነባው ዳዊት ሳይሆን ልጁ ሰለሞን መሆኑን ጠቅሶ ዙፋኑና መንግስት በዳዊት ዘር ለዘላለም እንደሚጸና ቃል ገብቷል። ክርስቶስ ከዳዊት ዘር ለመሆኑና የተስፋ ቃል ፈጻሚ ለመሆኑ ሰዎች ሁሉ ይስማማሉ። ምክንያቱም ሉቃስ 1 32 እስከ 33 ይህን ስለሚያረጋግጥ ነው። እነዚህ ንጉሱንና መንግስቱን የተመለከቱ ተስፋዎች በብሉይ ኪዳን የተደጋገሙ ቢሆንም ከሁሉም ጠንከር ያለው ኃያል ኃይለ ቃል በመዝሙር 89 ላይ የተጠቀሰ ነው። በዚህ ስፍራ ጌታ አለመታዘዝን እንደሚቀጣና ቃል ኪዳኑን በምንም ሁኔታ እንደማይሻር ወይም እንደማይለወጥ በተጠናከረ ሁኔታ ገልጧል። ቁጥር 30 እስከ 37። ሌሎች ተመሳሳይ ቃሎች ኢሳይያስ 9 6 እስከ 7፣ ኤርሚያ 23 5 እስከ 6፣ ሕዝቅኤል 37 4 እስከ 5፣ ሆሴ 3 4 እስከ 5 አሞጽ 911 እና ዘካርያስ 14 አራት እስከ 9 ናቸው። እነዚህን ሁሉ የሚፈጽሟቸው ክርስቶስ ስለመሆኑ የትምህርተ መለኮት ሰዎች ሁሉ ይስማማሉ። መቼ ለሚለው ጥያቄ የሚሰጡት መልስ ግን ተመሳሳይ አይደለም። አሁን ክርስቶስ በሰማይ ባለው የዳዊት ዙፋን ነው የተቀመጠው? ወይስ ቤተክርስቲያን ናት መንግስቱ ወይስ ይህ ሁሉ የሚፈጸመው ክርስቶስ ወደፊት መንግስቱን ምድር ላይ በሚመሰርትበትና በሚገዛ ጊዜ ነው። ለነዚህ ጥያቄዎች የሚሰጡት መልሶች ናቸው። ስለ ወደፊት ሁኔታ ያሉትን አመለካከቶች የተለያዩ የሚያደርጓቸው ስለ ሺሁ ዓመት አገዛዝ በእንግሊዝኛው ምጻረ ቃል ሚሌኒየም ያሉት ሦስት የተለያዩ አመለካከቶች የተመሰረቱት ለአብርሃምና ለዳዊት የተሰጧቸው ቃል ኪዳኖች ቅድመ ሁኔታዎች ነበሯቸው ኒ በሚለው ጥያቄ ላይ ነው። የድኅረ ሺህ ዓመት አገዛዝ አመለካከት በእንግሊዝኛው ምጻረ ቃል ፖስት ሚሊኒያሊዝም። ይህ አመለካከት የሚያስተምረው የክርስቶስ ዳግም መጻት ከሺህ ዓመቱ አገዛዝ በኋላ ይሆናል በማለት ነው። የዚህ አመለካከት አራማጆች ቤተ ክርስቲያን ጥረት በምድር ላይ ፍጹም የሆነ አገዛዝ ይመሰረታል በማለት ያስተምራሉ። በወርቃማው ዘመን የአብርሃምና የዳዊትን ቃል ኪዳን ምትል ለማመደው ቤተ ክርስቲያን እንጂ እስራኤል አይደለችም ይላሉ። ይህ መንግስት ምድራዊ ስለሚሆን የቤተ ክርስቲያን መንግስት እንጂ የአይሁድ መንግስት አይሆንም። ንጉሡ ክርስቶስን በምድር ላይ አይኖርም። የሚገዛው በሰዎች ልብ ውስጥ በማደር ሲሆን ሺሁ ዓመተ አገዛዝ ዘመን ሲያበቃ ነው። ወደ ምድር የሚመለሰው በዚሁ ጊዜም የሙታን አጠቃላይ ትንሣኤ ይሆንና ለሰዎች ሁሉ ፍርድ ይሰጣል። ከዚያም በኋላ ነው ዘላለማዊ ሕይወት የሚጀምረው። በድህረ ሺህ አመት አገዛዝ እምነት ተከታዮች አመለካከት መሰረት ለአብርሃም የተሰጠው ቃል ኪዳን የሚፈጸመው በቤተ ክርስቲያን በኩል ቢሆንም አፈጻጸሙ ቃል በቃል በሚሰጠው ትርጉም መሰረት አይደለም። ያተረጓጎም ዘዴውም ትንቢቶቹን ምሳሌያዊ ትርጉም በመስጠት ነው። የዴረ ሺ አመት እቅድ ይህን ይመስላል። የአልቦ ሺ አመት አገዛዝ አመለካከት በእንግሊዝኛው ምጸረ ቃል አሚሊኒያሊዝም ይህ አመለካከት ሺ አመት የሚባል ነገር ጨርሶ የለም ብሎ ነው የሚያስተምረው መንግስት ብኖር ያለው አሁን ነው። ይህም መንግስት በቤተ ክርስቲያን ላይ ያለው ሰማያዊ አገዛዝ ነው ይላል። ይህ የቤተ ክርስቲያን ዘመን እስከሚያበቃና ክርስቶስ ዳግም እስኪመጣ ድረስ አሁን ያሉ ሁኔታዎች እየተባባሱ ይሄዳሉ። ከክርስቶስ ዳግም ምጽአት በኋላ ወዲያውኑ ትንሳኤ ሙታንና ፍርድ ትንሳኤ ሙታንና ፍርድ ተከታትለው ይፈጸማሉ። እዚያም ዘላለማዊ ግዛት ይመሰረታል። አልቦ ሺህ ዓመታውያን የአብርሃምን ቃል ክዳን አፈጻጸም የሚገልጡባቸው ሶስት የተለያዩ መንገዶች አሏቸው። አንዳንዶቹ ስለ እስራኤል ርስት የተናገሩት ተስፋዎች በሰለሞን አገዛዝ ዘመን ተፈጽመዋል ይላሉ እንደኛ ነገስት 421። ይሁን እንጂ በሰለሞን አገዛዝ ዘመን የእስራኤል ሙዱር ምድር ሙሉ በሙሉ አልተያዘም። እስከዛሬም ቢሆን የቃል ኪዳኑ መሬት አልተወረሰም። እስራኤላውያን ለቅድመ ሁኔታዎች አልታዘዙም። ኃጢያት ፈጽመዋል። ስለዚህ ቃል ኪዳኖቹ ፍጻሜ ሊያገኙ አይገባም ይላሉ። የቀሩት ደግሞ ምናልባት ብዙኃኑ ቤተ ክርስቲያን ነች ቃል ኪዳኑን ቃል በቃል ባይሆንም ቀጥተኛ ትርጉም በመስጠት የምታሟላ ይላሉ። ክርስቶስ በሰማያት በዳዊት ዙፋን ተቀምጦ አስፈላጊ የሆኑትን የብሉይ ኪዳን ተስፋዎች በቤተ ክርስቲያኑ እያሟላ ነው። ይህ አመለካከት ያላቸው አልቦ ሺ ዓመታውያን ስለ ቃል ኪዳኖቹ ተፈጻሚነት ኃላፊነት የሚሰማቸው ሲሆን ቃል ኪዳኖቹን ከትምህርታቸው ጋር ለማስማማት በሚሞክሩም ይመስላል። አልቦሺ ዓመታውያን ስለ እስራኤል መንግስትነት የተገባውን ቃል ኪዳን ሲተረጉሙ ትንቢቶቹ በቤተ ክርስቲያን በኩል እየተሟሉ ነው በማለት ምሳሌያዊና ወይም ቀጥተኛ ቃል በቃል ትርጉም ያልሆነ ይዘት ይሰጧቸዋል። በዚህ አመለካከት መሰረት ራያያ የሚገልጠው በክርስቶስ የመጀመሪያና ዳግም ምጽአት መካከል ሰማይ ስላሉት ነፍሳት ሁኔታ ነው። ቅድመ ሺ አመታ ዓመት አገዛዝ አመለካከት በእንግሊዝኛው ምጻረ ቃል ፕሪሚሌኒያሊዝም ቅድመሺህ ሺ ዓመታውያን የክርስቶስ ዳግም ምጽአት ከሺህ ዓመት በፊት እንደሚሆንና መንግስቱን የሚመሰርተውም ክርስቶስ እንደሆነ እንደ ድህረ ሺህ ዓመታውያን እምነት ቤተክርስቲያን አይደለችም ብለው ይናገራሉ። ክርስቶስ በምድር ይነግሳል። በዚህ የሺህ ዓመት አገዛዝ ወቅት የአይሁድ ህዝብ የአብርሃምንና እና የዳዊትን ቃል ኪዳን ሙሉ በሙሉ ይለማመዱታል። በዚህ አመለካከት መሰረት የአሁኗ ቤተክርስቲያን በዓለም ለክህደት እየጨመረ ሲሄድ ታያለች። በጣምም የሚከፋው ከክርስቶስ ዳግም ምጻት በፊት የሚደርሰው የፍዳ ዘመን ይሆናል። ክርስቶስ ሲመጣም፣ መንግስቱን ለዚህ ለሺህ ዓመታት ይመሰርታል። ከዚያም የሙታን ትንሳኤ ተከናውኖ ነው ላልዳኑ ሰዎች ፍርድ ሰጥና ዘላለማዊ ግዛቱ ይቀጥላል። የቅድመ ሺህ ዓመታውያን ትምህርት የመጽሐፍ ቅዱስን የተስፋ ቃልና ትንቢት ትርጉም ቀጥተኛና ቃል በቃል በሆነ መንገድ የተከተለ ነው ለማለት ይቻላል። ይህ የቅድመ ሺህ ዓመታውያን ጠንካራ የትርጉም ዘዴ ታሪክ ከትምህርተ መለኮትና ከትንቢቶች ጋር በቀላሉ ሊዛመድ የሚችል ነው። የመጽሐፍ ቅዱስ ትርጉም ግልጥ ሆኖ ሳለ ቃል በቃል አለመውሰዱ መልካም አይደለም። ለአብርሃምና ለዳዊት የተገቡት ቃል ኪዳኖች በቀጥታ የሚያመለክቱት የአብርሃም ዘር የሆኑትን መሆኑ እየታወቀ ለምን በቤተ ክርስቲያን በኩል እንዲፈጸሙ ይጠበቃል? በዚህ አስተሳሰብ እስራኤል እስራኤል ማለት ሳይሆን ቤተ ክርስቲያን ሆኗል ማለት ነው። አዲስ ኪዳን አይሁድንና ቤተ ክርስቲያንን በመለየት የሚናገር ስለሆነ እነኚህ የተስፋ ቃሎች በቤተ ክርስቲያን ሳይሆን በአይሁድ ሕዝብ በኩል እንደሚሟሉ ልንጠብቅ ይገባል። አንደኛ ቆሮንቶስ 10:32 ሮሜ 11:26 የቤተ ክርስቲያን ንጥቀት ገለጣ ዮሐንስ 14:14 1 እስከ 3 አንደኛ ቆሮንቶስ 15:51-57 አንደኛ ተሰሎንቄ 4 13 እስከ 18 መነጠቅ ወይም በእንግሊዘኛው ምጸረ ቃል ራፕቸር የሚለው ቃል በአንደኛ ተሰሎንቄ 4 17 ላይ ተጠቅሶ ይገኛል። እንዲሁም ፊልጶስ በሐዋርያ 18 39 እና ጳውሎስ በሁለተኛ ቆሮንቶስ 12 2 እስከ 4 ስለመነጠቃቸው ተገልጧል። በመሆኑም የቤተ ክርስቲያን መነጠቅ ወደ ላይ መውጣት ማለት ነው። በዮሐንስ 14:1-3 ላይ በተሰጠው ተስፋ መሰረት ወደ መኖሪያ ስፍራ መምጠቅ ነው። ጳውሎስ በቆሮንቶስ ጽሑፍ ይህ ምስጢር ነው ይላል። ምስጢር የሚለው ቃል ትርጉም ከዚህ በፊት ያልታወቀ አሁን የተገለጠ መሆን ማለት መሆኑን ልብ ማለት ያሻል። ትንሳኤ ምስጢር አልነበረም። ምክንያቱም ብሉ ኪዳን ሰዎች ከሞቱ በኋላ እንደሚነሱ በግልጥ አስተምሯል። ኢዮብ 19:25 ኢሳያስ 26:19፣ ዳንኤል 12:2 የተወሰኑ ሰዎች ሞትን ሳይቀምሱ ወደ እግዚአብሔር እንደሚሄዱ ግን በምንባቦቹ ውስጥ አልተገለጠ ለዚህ ነው ሁላችን አናንቀላፋም የሚለው ቃል ምስጢር የሆነው። አንደኛ ቆሮንቶስ 15:51 በመነጠቅ ጊዜ በህይወት ያሉ ሰዎች የማይሞት አካል ይለብሳሉ በሞት የበሰብ የበሰበሱትም በትንሳኤ የማይበሰብስ አካል ይሰጣቸዋል። በሁለቱም መንገድ ወደ ሰማይ የሚደረግ ጉዞ ለውጥ ይሻል፣ ሕያዋን መለወጥ፣ ሙታን መነሳት አለባቸው። የመጨረሻው የክርስቲያን ትውልድ ሞትን አይቀምስም። ይህ ለውጥና መነጠቅ የአንሽፋን መርገብ ገብን ያህል ቅጽበታዊ እንጂ አዝጋሚ ክንውን አይደለም። እንዲሁም መነጠቅ ሳይከፋፈል በአንድ ጊዜ ይሆናል። ጳውሎስም ሁላችን እንለወጣለን አለ እንጂ ስለ ተወሰኑ አማኞች አልተናገረም። አንደኛ ቆሮንቶስ አስራ አምስት አምሳ አንድ እስከ አምሳ ስምንት ሦስት ነገሮች ያስተምራል። አንደኛ መነጠቅ የሞቱ አማኞች ብቻ ሳይሆን በጊዜው ሕያው የሆኑ አማኞችንም የአካል ለውጥ ያመለክታል። ሁለተኛ በቅጽበት ይፈጸማል። ሶስተኛ፣ አማኞችን ሁሉ ያካትታል እንጂ ለተወሰኑ ብቻ አይደለም። ከሌሎች ይልቅ በአንደኛ ተሰሎንቄ 4:13 እስከ 18 ያለው ጥቅስ ነው፣ ጌታ ሲመጣ ምን እንደሚሆን የተብራራ ሐሳብ የሚሰጠን። በዚህ ክፍል አራት ነገሮች ተጠቅሰዋል። አንደኛ፣ ክርስቶስ ራሱ ይመለሳል፣ ቁጥር 16 በአካል መገለጡ የሚያስከትላቸው በኃይል የተሞሉ ክርስቲያኖችም ይኖራሉ ታላቅ የትዕዛዝ ድምጽ የልቀ መላእክት ድምጽ የእግዚአብሔር መለከት ድምጽ ይሰማሉ ይሰማሉ። ሁለተኛ ትንሣኤ ይሆናል ቁጥር 16 የሞቱት ይነሳሉ፣ ህያዋንም ይለወጣሉ። ይህ ሁሉ በቅስበት የሚከናወን ይሆናል። የሰው ዘር በሙሉ ሳይሆን የሞቱትና ህያዋን ክርስቲያኖች ብቻ ናቸው ይህን መነጠቅ የሚቀምሱት አማኞችን ብቻ የሚመለከት ይሆናል። ምክንያቱም አንድ አጠቃላይ ትንሣኤ ሳይሆን የተለያዩ ትንሣኤ ህይወች ናቸው ያሉት። ሶስተኛ መነጠቅ ይሆናል ቁጥር 17 የቃሉ ትርጉም አንድን ሰው ከአንድ ስፍራ ወደ ሌላ መውሰድ ማለት ሲሆን ይህም ሕያዋን ሰዎችን ወደ መንግስት ወደ መንግስተ ሰማያት መውሰድ ማለትን በትክክል ያመለክታል። ሁለተኛ ቆሮንቶስ 12 አራት አራተኛ ከዚያም እንደገና መገናኘት ይኖራል። ቁጥር 17 በጌታ ከሞቱና ከምንወዳቸው ሰዎች እንዲሁም ከጌታ ጋር እንገናኛለን። ግንኙነቱም ዘላለማዊ ይሆናል። ይህ ከምዕራፍ ዘጠኝ የቀጠለ ሁለተኛው ክፍል ነው። የመነጠቅ ጊዜ መነጠቅ ከጌታ ዳግም ምጻት የተለየ ስለ መሆኑ ብዙ ሰዎች ይስማማሉ። የመጀመሪያው መነጠቅ ክርስቶስ የራሱ የሆኑትን ለመውሰድ የሚመጣበት ጊዜ ሲሆን፣ ሁለተኛው ግን ከእነሱ ጋር በድል አድራጊነትና በክብር የሚመላለስበት ወቅት ነው። አክራሪው አከራካሪው ጉዳይ በእነዚህ ሁለት ክንውኖች መካከል ምን ያህል የጊዜ ልዩነት አለ የሚለው ጥያቄ ነው። አልቦሺህ አመታውያን ሁለቱም በፍዳው ዘመን መጨረሻ ላይ የሚከናወኑ ሲሆኑ ንጥቀት ይቀድምና ወዲያውኑ ዳግም ምጻት ይከተላል፣ ወዲያውኑ ያለ ሺህ ዓመት አገዛዝ ይላሉ። በቅድመ ሺህ አመታውያን ዘንድ ስለመነጠቅ ጊዜያት አራት አመለካከቶች እንዳሉ ይታወቃል። የድህረ ፍዳ ዘመን አመለካከት። ይህ አመለካከት የመነጠቅንና የዳግም ምጽአትን የጊዜ ቅደም ተከተል አስመልክቶ የሚያሰራጨው ትምህርት ከአልቦ ሺየ አመታውያን የተለየ አይደለም። የሺህ አመቱ አገዛዝ ከዳግም ምጽአት በኋላ ይከተላል በሚለው አመለካከቱ ግን ይለያል። በዚህ አመለካከት መሰረት ቤተ ክርስቲያን በፍዳው ዘመን ሁሉ በምድር ላይ ትኖራለች። የክርስቶስ ለቅዱሳኑና ከነሱ ጋር መምጣት በዚህ ዘመን ባብቂያ ላይ ወዲያውኑ የሚከሰቱ ድርጊቶች ናቸው። ዋና ዋናዎቹ የመከራከሪያ ነጥቦቻቸው አንደኛ፣ መነጠቅና ዳግም ምጽአት በመጽሐፍ ቅዱስ በተመሳሳይ ቃላት ነው የተገለጡት። ይህ ሁለቱም በአንድ ጊዜ የሚከናወኑ መሆናቸውን ያመለክታል። አንደኛ ተሰሎንቄ 4:15፣ ማቴዎስ 24:27። ሁለተኛ በፍዳው ዘመን ቅዱሳን እንደሚኖሩ ስለተገለጠ ቤተክርስቲያንም በዚያ ጊዜ በምድር ትኖራለች፣ ማቴዎስ 24:22። ሶስተኛ ትንሣኤ በሺሁ አመት አገዛዝ መጀመሪያ ላይ የሚከሰት ነው ተብሎ ይታመናል። ያው ትንሣኤም በመነጠቅ ጊዜ የሚከናወነው ትንሣኤ መሆኑ ስለሚገመት መነጠቅ ልክ ከሺህ ዓመት አገዛዝ በፊት የሚፈጸም ይሆናል። ራእይ 20 ቁጥር 4 አራተኛ ቤተ ክርስቲያን ከፍዳው ዘመን ቁጣ በመለኮታዊ ኃይል ትጠበቃለች። ጥበቃው የሚከናወንላት በዚያው ዘመን እየኖረች እንጂ ከዚያ ወጥታ ወይም ተነጥቃ አይደለም፣ እስራኤላውያን በግብጽ እየኖሩ ከመቅሰፍት እንደተጠበቁ። አምስተኛ መጽሐፍ ቅዱስ ከክርስቶስ ዳግም ምጽአት በፊት መፈጸም ያለባቸው ትንቢቶች እንዳሉ የሚያስተምር በመሆኑ መነጠቅ ከታወቀው የፍዳ ዘመን ክንዋኔ በኋላ ይሆናል። ስድስተኛ ድህ ይህ ድኅረ ፍዳ የፍዳ ዘመን አመለካከት የጥንቷ ቤተ ክርስቲያን ትምህርት ነበር። ማዕከላዊ የፍዳ ዘመን የዚህ አመለካከት አቀንቃኞች ክርስቶስ ለህዝቡ የሚመጣው በፍዳ ዘመን አጋማሽ ላይ ነው። ማለትም የፍዳ ዘመን ከጀመረ ከሦስት ዓመት ተኩል በኋላና ሊያልቅም ሦስት ዓመት ተኩል ሲቀረው ነው። ያኔ ነው ክርስቶስ የሺ ዓመቱን መንግሥት ለመመስረት ከቅዱሳኑ ጋር የሚመጣው ይላሉ። የዚህ አመለካከት መከራከሪያ ነጥቦች አንደኛ፣ በአንደኛ ቆሮንቶስ 1552 ላይ የተጠቀሰው የመጨረሻ መለከት በዮሐንስ 11:15 ላይ ከተጠቀሰው ሰባተኛ መለከት ጋር አንድ ነው። ይህም የተሰማው በፍዳው ዘመን መካከል ላይ ነው። ሁለተኛ እርግጥ ታላቅ የፍዳ ዘመን ከዳንኤል ሰባተኛ ሳምንት ሱባይ የመጨረሻ የሳምንት አጋማሽ ስለሆነ ቤተክርስቲያን ከዚያ መከራ ነው የምትጠበቀው። ራእይ 112126 12 ሶስተኛ የሁለቱ ምስክሮች ትንሳኤም የቤተ ክርስቲያንን መነጠቅ ያመለክታል። የእነሱም ትንሳኤ የሚከናወነው በመከራው ዘመን አጋማሽ ላይ ነው። ራእይ 11:11 ከፍል፣ መነጠቅ ይህ አመለካከት ያላቸው ወገኖች የሚያስተምሩት ደግሞ ተገቢ የሆኑ አማኞች ብቻ የፍዳውን ዘመን ከመጀመሩ በፊት ይነጠቃሉ። ሌሎቹ ግን ቁጣውን በትዕግስት እንዲያልፉ ይታዋሉ፣ በማለት ነው። በምድርም ለሚቀሩት ይህ ጊዜ የመጥራት ጊዜ ይሆንላቸዋል። አሳቡ የተወሰደው እንደ ዕብራውያን 9:28 ካለው ጥቅስ ሲሆን በዚህ ጥቅስ መሰረት ጌታን ለመገናኘት ቅድመ ዝግጅት ማስፈለጉ ግዴታ ይሆናል። ምንም እንኳን በዚህ አመለካከት መሰረት መልካም ሥራ አንድን ሰው ለመነጠቅ ያበቀዋል ቢባል ምንም ያህል ጥሩ ስራ ነው የሚያስፈልገው ለሚለው ጥያቄ ግን የሀሳቡ ደጋፊዎች መልስ አይሰጡም። እነዚህ ሰዎች በዚህ ሳይወሰኑ በአንደኛ ቆሮንቶስ 15 51 ላይ ሁላችንም እንለወጣለን የሚለውን ግልጥ ቃል ወደ ጎን ይሉታል። ቅድመ ፍደ ዘመን ይህ አመለካከት ያላቸው ወገኖች ቤተክርስቲያን ሰባቱ የፍዳ ዘመን ከመጀመሩ በፊት ትነጠቃለች በማለት ያስተምራሉ። ከሰባቱ አመት በኋላ ማለት የፍዳው ዘመን እንዳለቀ የሺህ አመቱን መንግስት ለመመስረት ጌታ ከህዝቡ ጋር ይመጣል ብለው ሲያምኑ ሀሳባቸውን ለማጠናከር የሚከተሉትን ነጥቦች ይጠቅሳሉ። አንደኛ የፍዳው ዘመን ወይም ታላቁ የቁጣ ቀን ራእይ 6:17 ተብሎ ተጠርቷል። ከሚመጣው ቁጣ የሚታደጋቸው አዳኝ እንዳላቸው ያወቁ አማኞች አንደኛ ተሰሎንቄ አንድ 10 እግዚአብሔር ለቁጣ እንዳልመረጣቸው እርግጠኞች ይሆናሉ። አንደኛ ተሰሎንቄ 5:9። በዚህ ጥቅስ ምንባብ ጳውሎስ በጌታ ቀን ወይም በፍዳው ዘመን መጀመሪያ ስለሚኖረው ነገር ነው የሚናገረው። አንደኛ ተሰሎንቄ 5:2 ክርስቲያኖች በዚያን ጊዜ እንደማይገናኙና የቁጣው ዘመን ከመጀመሩ እንደማይገኙና የቁጣው ዘመን ከመጀመሩ በፊት እንደሚወሰዱ ግልጥ አድርጓል። ይህ እውን የሚሆነው ግን መነጠቅ ከፍዳው በፊት የተፈጸመ እንደሆነ ብቻ መሆኑን በማስታወስ ነው። ሁለተኛ ከሞት የተነሳው ጌታ በፊላዴልፊያ ላለችው ቤተክርስቲያን በዓለም ሁሉ ላይ ሊመጣ ካለው የፈተና ሰዓት እጠብቅሃለሁ ራእይ 3:10 በማለት ቃል ገብቷል። የቅድመ ፍዳ ዘመን አመለካከት ተከታዮች ይህን የተስፋ ቃል ለሌሎች አጥቢያ ቤተ ክርስቲያናት ከተጻፉት የተስፋ ደብዳቤዎች ጋር ያዛምዱታል። እርግጥ ይህን እውነት የሚያዩት የክርስቶስ ሲመጣ የሚኖሩ አማኞች ብቻ ቢሆኑ በመቀጠልም የፈተና ሰዓት የተባለው ጊዜ አለምን በሙሉ የሚያዳርስ ስለሆነ የፍዳን ዘመን ያመለክታል ይላሉ። የድህረ ፍዳ ዘመን አመልክ አመለካከት ያላቸው ወገኖች ይህ ተስፋ ከፍዳ ዘመን ጋር የሚያዛምዱታል። ክርስቲያኖች ምንም እንኳን በፈተናው ዘመን ውስጥ መኖር ቢኖርባቸውም ከፍዳው ዘመን ፍርድ የሚጠበቁት ነው ይላሉ የሚጠበቁበት ነው ይላሉ። ይሁን እንጂ ተስፋው ከችግሩ ሳይሆን ከችግር ጊዜው እንደሚጠበቁ ነው የሚያረጋግጠው። ይህ ክርስቲያኖች በዚያ ጊዜ ፍጹም ይወገዳሉ ማለት ይመስላል። ከ እጠብቀሃለሁ ከ ዳሽ እጠብቀሃለሁ የሚል ቃል በአዲስ ኪዳን ሁለት ጊዜ ብቻ የተጠቀሰ ሲሆን እዚህ ቦታና ዮሐንስ 17:15 ላይ ይገኛል። በሁለተኛው ጥቅስ ጌታ አማኞች ከክፉ እንዲጠበቁ ጸልዩላቸዋል። ይህም ጸሎት ከጨለማው ስልጣን ነጻ አውጥቶ ወደው ውድ ልጁ መንግስት አስገብቶናል ቆላስይስ 1:13። አንድ ነገር በሚከናወንበት አካባቢ ተገኝቶ ከዚያ ጊዜ ነጻ መሆን ይቻላል ተብሎ አይታሰብም። ስለሆነም በመጨረሻው ዘመን በዓለም ሁሉ ከሚደርሰው ፍዳ ለመዳን የግድ ከምድር መወሰድን ይጠይቃል። እንግዲህ ይህ የቅድመ ፍዳ ዘመን አመለካከት ተከታዮች አሳብ ትክክል ከሆነ የተስፋ ቃል ሌላ ትርጉም ያሻዋል ማለት ነው። ምክንያቱም በፍዳው ዘመን የሚኖሩ ቅዱሳን ከመከራና ስደቱ ተካፋዮች ከመሆናቸው ባሻገር ብዙዎች ስለ እምነታቸው ይሞታሉ። ራእይ 6:911 7 ሁለተኛ ተሰሎንቄ ሁለት አንድ እስከ አስራ ሁለት ላይ ጠቃሚ የሆነ የቅደም ተከተሎች ዝርዝር ሰፍሯል። ጳውሎስ አንድ ነገር ሳይሆን የጌታ ቀን አይመጣም ወይም የፍዳው ዘመን አይጀምርም ይላል። ቁጥር ሶስት ለመጀመሪያ የአመፅ ሰው ይገለጣል። ቁጥር ሶስት ነገር ግን የአመፅን ሰው አንድ ነገር ቁጥር ስድስት እና አንድ ሰው ቁጥር ሰባት ከመንገዱ እስኪወገዱ ድረስ ሊወገድ አይችልም። ከዚህ በኋላ ብቻ ነው የአመጽ ሰው ለክፉ ስራ የሚገለጠው። ከልካዩም ምንም ይሁን ማን የአመጽሐው ሰው ያን ጊዜ በሙላት እንዳይንቀሳቀስ ያደርገዋል። ተሰሎንቄያውያን ግን ያ ከልካይ ማን ወይም ምን እንደሆነ ያውቁ ነበር። ከዚህም በኋላ የአመጽሐው ሰው በሰይጣን ላይ የተሞላ በመሆኑ በሰይጣን ኃይል የተሞላ በመሆኑ እርሱን የሚያግደው ከልካይ ከሰይጣን የበረታ መሆን አለበት። ብዙ የመጽሐፍ ቅዱስ ተንታኞች ይህ ከልካይ በጳውሎስ ዘመን የገነነውና የተራቀቁ የህግ ስርዓቶች የነበሩት የሮም መንግስት ነው ይላሉ። ነገር ግን ከሰይጣን በኋላ የበለጠ ወይም የሚበልጥ መንግስት አለ። እግዚአብሔር ብቻ ነው ኃይለኛው። ስለሆነም አመጽን ከሚከለክል ነገር ጀርባ የኃይሉሉ ባለቤት የሆነው እግዚአብሔር መኖር አለበት። እግዚአብሔር ክፋትን ለማስወገድ ያለ ጥርጥር በመልካም መንግስታት፣ በተመረጡ መላእክት፣ በመጽሐፍ ቅዱስና በተለያዩ መንገዶች ይጠቀማል። ነገር ግን ከዚህ ሁሉ በስተጀርባ የሱ ኃይል ብቻ መኖር አለበት። ብዙ ጊዜ የቅድመ ፍዳ ዘመን የቅድመ ፍዳ ዘመን ደጋፊዎች ስለ አመጻ ከልካዩ ሲናገሩ ያን የሚሰራው ከስላሴዎች አንዱ የሆነው መንፈስ ቅዱስ ነው ይላሉ ዘፍጥረት 6:3 ይሁን እንጂ በዚህ ክፍል ጳውሎስ የሚያመለክተው በትክክል ስለ መንፈስ ቅዱስ ነው ማለት አይቻልም። ያም ሆነይ ሁኔታዎችን በትክክል ለመግለጥ መቻል አለመቻልን በቅድመ ፍዳ ዘመን አመለካከት ደጋፊዎችን የዚህ ምንባብ ክርክር አይለውጠውም። ክርክሩ እንዲህ ነው፣ ያ መጽሐው ከልካይ እግዚአብሔር ዋና መሳሪያውም መኖሪያ የሆነችው ቤተ ክርስቲያን ናት። ኤፌሶን አራት ስድስት ገላትያ 2 20 አንደኛ ቆሮንቶስ 6 19 ይመልከቱ። ይህችን ጌታ የሚኖርባትንና መለኮታዊ ኃይል የሚሰጣት የሚሰጣትን ቤተክርስቲያን የገሃነም ደጆች አይቋቋሟትም ማቴዎስ 16 18 ስል ራሱ ተናግሮላታል። ከልዩ ከልካዩ ደግሞ የአመጽ ሰው ከመገለጡ በፊትና የጌታ ቀን ከመጀመሩ በፊት ሊወገድ ይገባ ግን ከልካዩ እግዚአብሔር ስለሆነና እርሱም በአማኞች ውስጥ ስለሚኖር ወይ አማ ወይ አማኞቹ በፍዳው ዘመን ውስጥ እንዲያልፉ በምድር በተተውበት ጊዜ እርሱ ከልባቸው መውጣት አለበት፣ አለዚያም እርሱ ከምድር በሚወጣበት ጊዜ አማኞች ሁሉ ከሱ ጋር መነጠቅ አለባቸው። መጽሐፍ ቅዱስ አንድም ቦታ ላይ ክርስቲያኖችን እግዚአብሔር ይተዋቸዋል አይልም። ስለዚህ ያለው ብቸኛ አማራጭ አማኞች የፍዳው ዘመን ከመጀመሩ በፊት ከዓለም ይወሰዳሉ የሚል ይሆናል። ይህ ማለት መንፈስ ቅዱስ በዚያ ዘመን አሰራር አይሰራም ማለት አይደለም። መኖሪያዊ የሆነችው ቤተ ክርስቲያን ብትወሰድም ይሰራል። አመጻ ከልካይ ኃይል ይወገዳል ማለት እግዚአብሔር ወይም ስራው በምድር አይኖርም ማለት አይደለም። ብዙዎች በፍዳው ዘመን ይዋጃሉ። ይህ የእግዚአብሔር ስራ ነው። ራእይ 7:14 ስለዚህ ይህን ክፍል በአግባቡ ከተረጎምነው ቤተ ክርስቲያን ከፍዳው ዘመን ቀድማ የምትነጠቅ መሆኗ ያረጋግጥልናል። የፍዳው ዘመን ወይም በእንግሊዝኛው ምጸረ ቃል ትሪቡሌሽን በመጽሐፍ ቅዱስ በብሉ ኪዳንም ሆነ በአዲስ ኪዳን ውስጥ ከሌሎች ትምህርቶች ይልቅ ስለ ፍዳው ዘመን በስፋት ተጽፎ እናገኛለን። የጊዜው እርዝማኔ ዘመኑ በትልቁ የዳንኤል ትንቢት ሰባተኛ ሳምንት ይሆናል። ዳንኤል 9:24 እስከ 27 የዚህ ግማሽ ጊዜ 42 ወራት ወይም 12:60 ቀናት 1260 ቀናት እንደሚሆን ተጠቅሷል። ራእይ 11 2 እስከ 3 ምንም እንኳን በብዙ ሀገሮች ወራት የተለያዩ ቀናት ብኖራቸውም በብሉይ ኪዳን ጊዜ ዛሬ በኢትዮጵያም እንደሚታየው አንድ ወር 30 ቀናት መያዙ ይታወቃል። ዘፍጥረ 7 11 24 8 8 ምዕራፍ 8 ቁጥር 4 ዛልቁ 20 29 ዘዳግም 34 8 21 13 ይህ ሰባት ዓመት ለሁለት እኩል የሚከፈለው ዳንኤል 9:7 መሰረት የሚደረገው ቃል ኪዳን ስፈርስ ነው። ሁለቱም ክፍሎች ታላቅ ስደትና የደም መፋሰስ የሚታይባቸው ይሆናሉ። የፍዳው ዘመን ልዩ ገጽታ የፍዳ ዘመን ከዓለም ታሪክ ሁሉ ልዩ እንደሚሆን ጌታችን ተናግሯል። ማቴ 24፥21 እርግጥ ይህ ቃል ከተነገረ ወዲህ ብዙ አስከፊ ጊዜያቶች አልፈዋል። እንዲያውም ጌታ ራሱ ተከታዮቹን በዓለም ሳላችሁ መከራ አለባችሁ ብሏቸዋል። ዮሐንስ 16:33 ታዲያ የሚመጣውን የፍዳ ዘመን እጅግ ልዩ የሚያደርገው ምን ይሆን? የፍዳውን ዘመን ዓለም ከዚህ በፊት ካየ ካየቻቸው ካየችው መከራና ፍዳዎች የተለየ የሚያደርጉት ሁለት ባህርያት አሉ። በመጀመሪያ ፍዳው ዓለምን ሁሉ የሚያዳርስ እንጂ በአንድ ቦታ የሚወሰን አይደለም። ራእይ 3:10 ስለሆነም በተለያዩ ቦታዎች ሰዎች በተናጠል የሚደርሱባቸው ስቃዮች የፍዳን ዘመን መምጣት አመለክቱ። ምክንያቱም መከራው በጊዜው በአለም ሁሉ ነው የሚሆነው። የፍዳው ዘመን ልዩ የሚያደርገው ሌላ ነገር ሰዎች የዓለም ፍጻሜ መቅረቡን መረዳታቸው ብቻ ሳይሆን በስራቸውም ሁሉ የሚመሰክሩ በመሆኑ ነው። በመጀመሪያ ፍርድ ወቅት ሰዎች ራሳቸውን በጎሬ በዋሻ በተራሮች ለመደበቅ ይፈልጉና በላያችን ወደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ይላሉ። በላያችን ወደቁ፣ በዙፋኑም ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ይላሉ ራእይ 616። ሰዎች ስለ መጨረሻው ዘመን መቃረብ ብዙ ከማውራታቸው ጋር አርማጌዶን የሚለው ቃል እንደ ፍጻሜው ምልክት ይወስዱታል። ይሁን እንጂ ጻሜው መድረሱን የሚያምኑ መሆናቸውን በድርጊት አይገልጡም። ሕይወት ያለማቋረጥ እንደምትቀጥል በማመን የንግድ ልውውጥ፣ የገንዘብ ክምችትና የህንጻዎች ግንባታ ያካሂዳሉ። የፍዳው ዘመን ሲመጣ ግን የሚያጓጓ ነገር አያውምና ሰዎች ከሕይወት ሞትን ይመርጣሉ። አገላለጡ የመከራው ዘመን የሚጀምረው የምዕራብ መንግስታት ፌዴሬሽን መሪ የሆነው ያመጽ ሰው ከአይሁዳውያን ጋር የትብብር ስምምነት ሲፈራረም ነው። ዳንኤል 97 በቤተ ክርስቲያን መነጠቅና በስምምነቱ መካከል ቢኖርም መነጠቁ ግን ከዚያ ቀደም ብሎ ይፈጸማል። የሰባት ዓመቱ ጊዜ መቆጠር የሚጀምረው ልክ ይህ ስምምነት ሲፈረም ነው በራእይ 6 8 9 16። ሶስት ተከታታይ ፍርዶች ተፈጽመዋል ምናልባት አንዱ አንዱን እየለጠቀ በየተራ ይከናወኑ ይሆናል እንዲያ ከሆነ በምዕራፍ ስድስት ላይ የተጠቀሱት የማህተሙ ፍርዶች በፍዳው ዘመን መጀመሪያ አመታት ላይ የሚከናወኑ ይሆናሉ። እነርሱም ጦርነትን ረሃብን ሞትን መስዋዕትነትንና በዓለም የተፈጥሮ ሚዛን መመሰቃቀልን ያካትታሉ። ከነዚህ ጊዜ ጥቂት ቀደም ብሎ አንዲት ዓለም አቀፋዊ ሐሰተኛ ቤተ ክርስቲያን ገናና ትሆናለች። ራእይ አስራ ሰባት ሶስት በዓለም መንግስታት ላይም ፖለቲካዊ ተጽዕኖ ታሳድራለች። ለዚህ ዓላማ በታተሙ ሰዎች ምስክርነትን ብዙዎች ብዙ ሰዎች ይለወጣሉ። ራእይ ሰባት አንዳንዶች ግን ስለ እውነተኛ እምነታቸው ወዲያውኑ ይሰዋሉ። ራእይ 6 9 እስከ 11 ይህን ሁሉ ጌታ በደብረ ዘይት ስብከቱ ገልጦታል። ማቴዎስ 24 4 እስከ 14 ስለ ፍርዱ ቁጥር 6 እስከ 7፣ ስለሚሰውት ቁጥር 9፣ ስለ ምስክርነቱ ቁጥር 14 በፍዳው ዘመን አጋማሽ ለአንዳንድ ታላላቅ ድርጊቶች ይከናወናሉ። ግብጽ በአመፁ ሰው ሠራዊት ድል ትሆናለች። ዳንኤል 11 40 እስከ 43። በፍዳ ዘመን መጨረሻ የሩቅ ምስራቅ አገሮች አንድ ግንባር ይፈጥሩና ወደ ፍልስጤም ይዘምታሉ። ከሰሜን የሚነሳ ጎግ ማጎግ የተባለ ኃይል እስራኤልን ይወራል። ሆኖም በእግዚአብሔር መለኮታዊ ኃይል ይጠራረጋል። ሕዝቅኤል 38 እስከ 39። ልክ በመካከሉ ያመፁ ሰው ከእስራኤል ጋር የነበረውን ስምምነት ያፈርስና የእስራኤል ጠባቂ በመሆን ፋንታ እንደ አምላክ እንዲመለክ ይፈልጋል። ሁለተኛ ተሰሎንቄ 24 ዓለምን ሁሉ ድል ለማድረግ ይሻል። እዚህ ጊዜ የመጨረሻው የፍዳ ዘመን ስለሚቃረብ እግዚአብሔር ተጨማሪ የፍርድ ጽዋውን በምድር ላይ ያፈሳል። እነዚህ ሁሉ በራእይ 8 እና 9 መለከቶችና ምዕራፍ በምዕራፍ 16 ጽዋዎች ተገልጧል። እነዚህ የተፈጥሮን ሚዛን የሚያመሰቃቅሉ ናቸው። ሰዎች የሚጠጡት ውሃ አይኖርም። ብዙዎች ይሞታሉ። ሰይጣናዊ ስደት ይነሳል። ሕመምና ቁስል የከፋ መመሰቃቀል ይከሰታል። የአመጽ ሰው ዓለምን ለመቆጣጠር ሲገሰግስ በስተ ምስራቅ ከሚነሳው ጠላቱ ጋር ከፍልስጤም በስተ ሰሜን ከሚገኝ አርማጌዶን ላይ ጦርነት ይገጥማል። በጦርነቱ መካከል ጌታ ይገለጥና ጣላቶቹን ሁሉ ድል ያደርጋቸዋል ሰውና ሰተኛ ነቢያቱ ዘላለም ወደሚሰቃዩበት የሰዓት ባህር ይጣላሉ እንዲ ያለው ጊዜ መኖሩ ለምን አስፈለገ ቢያንስ ሁለት ምክንያቶች አሉ መጀመሪያ የሰዎች በደል መቀጣት አለበት እግዚአብሔር አሁን ስላለው ክፋት ምንም የሚያደርገው ባይመስልም ቅጣቱን በግልጥ የሚሰነዝርበት ጊዜ ይመጣል ሁለተኛው ሰዎች ሁሉ በምንም አኳን ይህን በምን በምን በነገስታት ንጉስና በጌቶች ጌታ ፊት መንበርከክ አለባቸው። ከዚህ ሁሉ ይድኑ ዘንድ አሁኑኑ በፈቃደኛነትና በእምነት ወደ ክርስቶስ በመቅረብ ደህንነትን መቀበል ይኖርባቸዋል። ይህን ባደ ባያደርጉ ለደህንነት ሳይሆን ለፍርድ ይሰግዱለታል። የሺ ዓመት ግዛት መለያዎቹ። የሺህ ዓመት ግዛት የሚባለው ጌታ ኢየሱስ ክርስቶስ በምድር ላይ ለአንድ ሺህ አመታት በጽድቅ የሚገዛበትና የብሉይ ኪዳን የተስፋ ቃሎች ለይሁድና ለዓለም ሁሉ የሚፈጸሙበት ጊዜ ነው። የዚህ የአገዛዝ ዘመን ርዝመት አንድ ሺህ አመት መሆን በመጽሐፍ ቅዱስ ውስጥ የተጠቀሰው በአንድ ምዕራፍ ቢሆንም ራእይ ሀያ በምዕራፍ ውስጥ ስድስት ጊዜ ተደጋግሞ ተጠቅሷል። በብሉይ ኪዳንም ሆነ በአዲስ ኪዳን ስለዚህ መንግስት የሚናገሩን ብዙ ጥቅሶች አሉ። ስለዚህ የትንቢት አንድ አንዳንዶች እንደሚሉት በመጽሐፍ ቅዱስ ውስጥ ለዚያውም ለመተርጎም በሚያስቸግረው አንድ ምዕራፍ የተወሰነ ሐሳብ አይደለም። መንግስቱ በመጽሐፍ ቅዱስ በተለያዩ አኳኋን ተገልጧል። በጌታ ጸሎት ውስጥ የሚመጣ መንግስት ተብሎ ተጠቅሷል ማቴዎስ የእግዚአብሔር መንግስት ሉቃስ 19:11 የክርስቶስ መንግስት ራእይ 11:15 ዳግም መወለድ ማቴዎስ 19:8 የመጽናናት ዘመን ሐዋርያት 13:19 የሚመጣው ዓለም ዕብራውያን 2:5 ተብሏል። ጌታችን በቃሉ 19:19 በሉቃስ 19:11-17 በጠቀሰው ምሳሌ የሺህ ዘመኑ መንግስት በፍጥነት እንደማይመሰረትና ከዚያ በፊት ሌላ ነገር ማለት ቤተ ክርስቲያን በእግዚአብሔር እቅድ ውስጥ ቀዳሚ ድርሻ እንደሚኖራት ያመለክታል። አስተዳደሩ የሺህ አመት መንግስት የሚመሰረተው በምድር ላይ ነው። ዘካርያስ 14 9 በፍዳ ዘመን ከሚከሰቱ አስከፊ ፍርዶች የተነሳ የምድር መናወጥ፣ የአየር መለወጥ ወዘተ የዓለም ፊትና ገጽታ ይለወጣል። ኢየሩሳሌም የመንግስቱ ማዕከል ትሆናለች። ኢሳይያስ 2 3 ከፍ ከፍ ትላለች። ዘካርያስ 14 10 ታላቅ ክብር ቦታ ትሆናለች። ኢሳይያስ 24 23 የመቅደሱ ስፍራ እዚያ ይሆናል። ኢሳይያስ 33 20 ዓለም ሁሉ የደስታ ምንጭ ትሆናለች። መዝሙር 48 2 ከተማይቱ አሁን የክርክርና የግጭት ስፍራ ብትሆንም በሺህ አመቱ መንግስት ግዛት ጊዜ ግን ለደህንነቷ የማትሰጋ ትሆናለች። ኢሳይያስ 26:4 ከዚያች ከተማ ሕግ ይወጣል ውሃ ባህርን እንደሚከድን ምድርም እግዚአብሔርን በማወቅ ትሞላለች። 2 ኢሳይያስ 2:3 11:9 የሺህ አመቱ መለኮታዊ አገዛዝ ንጉሥና ጌታ ኢየሱስ ክርስቶስ ይሆናል። ምድርን ሁሉም ይገዛል። ዳንኤል 7:14 ፍጹምና ምሉ ፍትህ ለሁሉም ይሰፍናል። ኃጢአትን ይቀጣል። ኢሳይያስ 11 በፍጹም በጽድቅ ይፈርዳል። ኢሳይያስ 11 3 እስከ 5 ይህ በምድር የሚከናወን የሰላም ምሥጢር ገዥው ሰላምን በጽድቅ የሚሰፍንበት ይሆናል። ምናልባት ጌታ ከሞት የሚነሳውን ዳዊትን ለመንግስቱ እንዳለቃ ይገለገልበት ይሆናል። ኤርምያስ 30 ቁጥር 9 ሕዝቅኤል 37 24 እስከ 25 ከንጉሱ ስልጣን ስር ልዑል ይሆናል። በአስራ ሁለቱ ነገደ እስራኤል ላይ የሚሾሙት አስራ ሁለቱ ሐዋርያት ይሆናሉ። ማቴዎስ አስራ ዘጠኝ ሀያ ስምንት ሌሎችም ልዑናንና መሳፍንት ሆነው በዚህ አገዛዝ ይካፈላሉ። ኤርምያስ ሰላሳ ቁጥር ሀያ አንድ ኢሳይያስ ሰላሳ ሁለት ቁጥር አንድ ሌሎችም ጻድቃን በዚህ የሺህ ዓመት ግዛት በተለያዩ ኃላፊነቶች ይቀበላሉ ኃላፊነቶች ይቀበላሉ ሉቃስ የዚህ ምድራዊ መንግስት ተገዢ የሚሆኑት የፍዳውን ዘመን አልፈው በምድራዊ አካላቸው የሚገኙ አይሁዳውያንና አህዛብ ይሆናሉ። በመጀመሪያ ጊዜ በመጀመሪያ ጊዜ በዚህ መንግስት ውስጥ አንድም ያልዳነ ሰው ያለ አይመስልም። ይሁን እንጂ ብዙም ሳይቆዩ አያሌ ህጻናት ይወለዳሉ። በጥቂት ዓመታት ውስጥ ይህ መንግስት በብዙ ወጣቶች ይሞላል። ከእነዚህ መካከል ግማሾቹ ክርስቶስን እንዳዳኛቸው ሲቀበሉ ሌሎች ገና አይቀበሉትም እነዚህ ሁሉ በክርስቶስ ዳግም የተወለዱትም ሆኑ ያልተወለዱት ለንጉሡ ፍጹም ታማኞች መሆን ግዴታቸው ነው ቤተ ክርስቲያን የትንሣኤ አካል የሚኖራት ሲሆን ከክርስቶስ ጋር አብራ ትገዛለች። የስጋዊ ውሱንነት የምግብ የቦታ የመንግስታዊና ሌሎችም ችግሮች አይኖሩባትም በሺህ አመቱ አገዛዝ ወቅት የቤተ ክርስቲያን ትክክለኛ መኖሪያ አዲስቷ ኢየሩሳሌም ትሆናለች። ራእይ 21 2 ቁጥር 9 እስከ 10 መንፈሳዊ ባህሪው የሺ አመቱ አገዛዝ ምድራዊ ነውና መንፈሳዊ ሊሆን አይችልም የምልህ እና ይችላል የሚል አከራካሪ ሀሳብ አለ። በመሰረቱ ግን በሁለቱ ሀሳቦች መካከል ግጭት ሊኖር ባልተገባ ነበር ዛሬ በምድር የሚኖር ክርስቲያን መንፈሳዊነት ይጠበቅበታል። በሺህ ዓመቱ አገዛዝ ዘመንም እግዚአብሔር ምድራዊና መንፈሳዊ የሆነውን ነገር በማጋጠም በምድር ላይ የራሱን ክብር በመሙላት ይገለጣል። መንግስቱም ከፍተኛ መንፈሳዊነት ይታይበታል። ከመንግስቱ መንፈሳዊ ባህሪያት ውስጥ ጥቂቶቹ የሚከተሉት ይሆናሉ ጽድቅ ያብብባታል። ኢሳያስ 11 3 እስከ 5። ሰላም ይሰፍናል። ኢሳያስ 24። መንፈስ ቅዱስ ለየት ባለ መንገድ ይሰራል። ኢሳያስ 61 3 ኢዮብ 2 8 እስከ 9። ሳይጣን ይታሰራል። ራይ 22 እስከ 3። አንዳንዶች በሺ አንድ አመት ግዛት የእግዚአብሔር ቤተ መቅደስ እንደገና ይሰራና የእንስሳት መስዋዕት የሚቀርብበት የአምልኮ ስፍራ ይሆናል ብለው ያምናሉ። ሕዝቅኤል 40 እስከ 46 ይህን የሚያመለክት ቢመስልም ክርስቶስ በመደር እስካለ ድረስ መስዋዕቱ ምን ያደርጋል? የሚል ጥያቄ ያስነሳል። በአገዛዙ ወቅት የሚኖረው መንፈሳዊ አምልኮ ምን እንደሚመስል ሙሉ በሙሉ መረዳቱ ስለሚሳንን፣ ዛሬ ለዚህ ጥያቄ መልስን አናገኝለት ይሆናል። ማህበራዊ ፍትሁ ጽድቅና ፍትህ የሚነግሱባት ይህ የሺ ዓመት አምላካዊ አገዛዝ የማህበራዊ ፍትህንም ይጨምራል። ፍርድ ቤቶች እንደ ተለመደው ሴተት በተሞላበት የአይን ምስክሮች ግንዛቤና ቃል ሳይሆን በራሱ በክርስቶስ ሙሉ እውቀት በትክክል ይዳኛሉ። ኢሳይያስ 11 3 እስከ 5። ማንኛውም ወንጀል ያለ ቅጣት አይታለፍም፣ ጭቆናም ጨርሶ አይፈቀድም። ለሕግ ማስፈጸሚያ የሚያስፈልገው ክፍያ በጣም ይቀንሳል። ሰላም ባለም ስለሚሰፍን ወታደራዊ ወጪዎች ሁሉ ይሰረዛሉ። መሬት እጅግ ፍሬያማ ትሆናለች። ኢሳይያስ ሰላሳ አምስት አንድ እስከ ሁለት ምንም እንኳን ሺሁ ዓመት እስከሚፈጸምና ሞት ለዘላለም እስክሻር ድረስ ሙሉ በሙሉ ባይሰረዝም ምድር በአዳም ኃጢአት ምክንያት የተጣለባት እርግማን ይነሳላታል ዘፍጥረት ሶስት አስራ ሰባት በቂ ዝናብ ኖሮ የምግብ አቅርቦት ስለሚጨምር ታላቅ የብልጽግና ዘመን ይሆናል። የክርስቶስ የጽድቅ አገዛዝ ለሰዎች ባመረቱት ወይም በአገልግሎታቸው መጠን ተገቢውን ክፍያ ያስገኝላቸዋል። ሰላም በምድር ሰፍኖ ብልጽግናና ማኅበራዊ ፍትህ ይሰፍናል። ይህ ከምዕራፍ ዘጠኝ የቀጠለ ሦስተኛ ክፍል ነው። የዘመኑ መጨረሻ ሰውና ሰይጣን በእግዚአብሔር ግዛት ላይ የሚያሳዩ ተመጽ ሁሉ በሺህ ዓመት ማብቅ ያለ ለመጨረሻ ጊዜ ይታያል። እግዚአብሔር በሺሁ ዓመታት ውስጥ መልካሙን ነገር ሁሉ ለሰዎች በመስጠት ምድር በጌታ እውቀት እንድትሞላ ያደርጋል። ከዚህ ሁሉ በረከት በኋላ ሰዎች እግዚአብሔርን በግልጥ መቃወማቸው ስለሚከሰት ውጫዊ ለውጥ የሰውን መሠረታዊ ፍላጎት የማሟላ የማያሟላ መሆኑ ይረጋገጣል። ሰው በዳግም ልደት የልብ ለውጥ እስካላደረገ ድረስ ውስጡ አመጸኛ እንደሆነ ይኖራል። በዘመኑ መጨረሻ ከሚወለዱት ልጆች ብዙዎቹ የንጉሡን ማለትም የክርስቶስን ጸጋ ለመቀበል እሹም ውጫዊ ሁኔታቸው ሲታይ ግን ለክርስቶስ የሚገዙ ይመስላሉ። ነገር ግን በዘመናት ሁሉ እንደታየው ሰዎች አዳኙን እንዲቀበሉ እግዚአብሔር አያስገድድም። ብዙ በሺህ አመቱ አገዛዝ ማብቂያ ላይ የሚኖሩ ሰዎች ክርስቶስን እንደ መንግስቱ ገዢ በማየት ቢታዘዙትም ለደህንነታቸው አልተቀበሉትም። ሰይጣን ሲፈታ ነው በክርስቶስ ላይ የሚካሄደው አመጽ የሚጀምረው ራእይ 20 7 እስከ 9 ሰይጣን ሲፈታም መንግስታትን ያስታል። ከታሰሩ በፊት ከመታሰሩ በፊት እንደነበረው በተጽዕኖውም ዓለምን ያዳርሳል። አመጸኞች ኃይላቸውን አስተባብሮ የክርስቶስ አስተዳደር ማዕከል የሆነችውን ኢየሩሳሌም ለመውረር ሲዘጋጁ ሰይጣንም ላመጽ ይጠናከራል። እነሱም ቅድስቲቱን ከተማ ለማጥቃት ሲቃጡ እግዚአብሔር ከሰማይ እሳት በመላክ ያጠፋቸዋል። የአመጻው ተባባሪዎች ሁሉ በእሳት ይጠፋሉ። ይህም በጌታ ላይ የሚነሳውን ተቃውሞ ለዘላለም ያስወግዳል። ሰይጣንም ወደ እሳት ባህር ይጣላል። ራእይ 20:10። ይህ የመጨረሻው አመፅ ተሀድሶ ከዳግም ልደት መሻሻልም ከመለወጥ ጋር አንድ አለመሆናቸውን ያመለክታል። የመለኮታዊ ጸጋ አሰራር የሚያስፈልገው የሰው ልጅ ልብ መሆኑን በድጋሚ ያረጋግጣል። የወደፊቱ ፍርድ ፍርድ በአማኞች ሥራ ላይ። ቤተ ክርስቲያን በመለወጥና በትንሳኤ ወደ ሰማይ ከተወሰደች በኋላ እያንዳንዱ አማኝ በክርስቲያንነቱ ባከናወነው ሥራ መጠን ፍርድ ይሰጠዋል። እንደኛ ቆሮንቶስ 3 11 እስከ 15 ፍርዱ ደህንነትና የመንግስተ ሰማያትን እርግጠኛነት የሚመለከት ሳይሆን ክርስቲያኑ መንግስተ ሰማይ የሚገባው ከሽልማት ጋር ወይም ያለ ሽልማት መሆኑን የሚያመለክት ብቻ ይሆናል። አማኞች ፈተናውን ባለማለፋቸው ለሽልማት ባይበቁም ነፍሳቸው ግን እንደምትድን ጳውሎስ በጥቅሱ ውስጥ ግልጥ አድርጎታል። ቁጥር 5 እዚህ ላይ የሚነሳው ጥያቄ ኃጢያቱ ይቅር የተባለለት ሰው እንዴት ለስራው እንደገና በክርስቶስ ፍርድ ወንበር ፊት ይቀርባል የሚል ነው። ይቅርታ የመጽደቅን እርግጠኛነት ሲያሳይ፣ በስራ መፈተኑ ግን ሽልማትን ያመለክታል። ከዚህ በኋላ ሐዘን ወይም ልቅሶ በመንግስተ ሰማያት አይኖርም። ብዙ ጊዜ ሽልማቱ ምን እንደሚሆን ለማወቅ እንጓጓለን። መንግስተ ሰማያት መንግስተ ሰማያት እስከሆነ ሽልማቱ ምን ልዩነት ያመጣል? በመጽሐፍ ቅዱስ ለዚህ ጥያቄ መልስ አልተሰጠም። ሽልማቶቹ ለክርስቶስ አገልግሎት ማነቃቂያ መሆናቸው ብቻ ነው የተገለጠው። ሽልማቱ ለምን ለምን አገልግሎት መሆኑ ግን ተጽፏል። ሰዎችን ወደ ክርስቶስ በማምጣት የደስታ አክሊል ይሰጣል። አንደኛ ተሰሎንቄ 2:9፣ መገለጡን ለሚወዱ የጽድቅ አክሊል ሁለተኛ ጢማቴዎስ 4:8፣ ለጌታ ስሉ መከራን ለሚታገሱ የሕይወት አክሊል ያዕቆብ 1:12 እና በቤተ ክርስቲያን አገልግሎት ታማኝ ለሚሆኑ ሽማግሌዎች የክብር አክሊል ይሰጣቸዋል። አንደኛ ጴጥሮስ አምስት አራት። በፍዳው ዘመን ውስጥ የሚያልፉ አህዛብ የሚጠበቃቸው ፍርድ የሚጠበቃቸው ፍርድ። አንዳንድ ሰዎች በፍዳው ዘመን በህይወት የሚዘልቁ ሲሆን እነርሱም የሺው አመቱ አገዛዝ ከመጀመሩ በፊት ይፈረድባቸዋል። የፍርድ ጊዜ መቼ መሆኑ ተጠቅሷል። የሰው ልጅ በክብር በሚመጣበት ጊዜ ማቴዎስ 25 31 -46 ፍርዱ በመሬት ላይ ኢዮሳፊጥ ሸለቆ ውስጥ ይሆናል ኢዮኤል 3 2። ይህ ሸለቆ ምናልባት በክርስቶስ ዳግም ምጻት ጊዜ በምነሳ የመሬት መንቀጥቀጥ ሳቢያ በኢየሩሳሌም አካባቢ የሚፈጠር ይሆናል ዘካርያስ 14 4። በብሉይ ኪዳን መንባቦች ላይ ጎይ የሚለው የዕብራይስጥ ቃል ጥቅም ላይ የዋለ ሲሆን ትርጉሙም ህዝብ አረመኔ መንግስታት እና ብዙ ጊዜም አይሁድ ያልሆነ ማለት ነው። የአዲስ ኪዳን ምንባቦች ደግሞ ኤትኖስ የሚለውን የግሪክ ቃል ተጠቅመዋል። ይህም ብዙውን ጊዜ አይሁድ ያልሆነ በሚል ይተረጎማል። ለምሳሌ ያህል ሮሜ 11 11 እስከ 12 25 ን ይመልከቱ። ጻዲቅ መንግስት እስከ ሌለ ድረስ እዚህ ላይ የተጠቀሰው ፍርድ የግለሰቦች ፍርድ መሆን አለበት። ስለዚህ በዚህ ጥቅስ ላይ ቃሉ አይሁድ ያልሆነ በሚል ቢተረጎም የተሻለ ይሆናል። የእነዚህ አሕዛብ ፍርድ የሚጀምረው ጌታ ወንድሞቼ ለምላቸው ወገኖች ምን እንዳደረጉላቸው በመጠየቅ ይሆናል ማቴዎስ 28:25-40። ማንነታቸው የሚወሰነውም እነሱን ደረጃ በደረጃ በማስወገድ ይሆናል ክርስቶስ ዳግም ከሆን ዳኛ ከሆነ ቤተክርስቲያን ከፍዳው ዘመን በፊት ከተነጠቀች የሚፈረድባቸው አሕዛብ ከሆኑ በፍዳው ዘመን የሚቀሩ ሌሎች ወገኖች አይሁዳውያን ብቻ ይሆናሉ። በስጋ ወንድሞቹ በዚያ ዘመን አይሁዳውያን በታላቅ ስደት ውስጥ ያልፋሉ። መልካም የሚደረግላቸው ጓደኛ የሚሆናቸው ሁሉ መጥፎ ይገጥመዋል። መልካም የሚያደርግላቸው ጓደኛ የሚሆናቸው ሁሉ መጥፎ ይገጥመዋል። ከዚህ የተነሳ በሰብአዊነት የተነሳሱ ሰዎች አይሁዳውያኑን ማብላት፣ ማልበስ ወይም መጎብኘት አይችሉም። ይህም ይህን የሚያደርጉ በከባድ ጥርጣሬ ይታያሉ። ከዚህም አልፎ እስከ ሞት የሚያደርስ ቅጣት ይመጣባቸዋል። እነዚህን በጎ ድርጊቶች የሚፈጽም ሰው ካለ በዚህ ሕይወት አዲስ ለውጥ ለመኖሩ ማስረጃ ይሆናል። በሌላ አነጋገር እነዚህ አዛብ ለአይሁድና ለክርስቶስ ወንድሞች የሚያደርጉት መልካም ሥራ የዳግም መወለዳቸው ምልክት ነው። ዳግም በመወለዳቸው ይድናሉ፣ መልካሙም ተግባራቸው የመወለዳቸው ማረጋገጫ ይሆናል። ሕይወታቸው ይህን የአዲስ ልደት ማረጋገጫ የሚያሳይ ሁሉ የመንግሥቱ ዜጎች ይሆናሉ። ማቴዎስ 25 34። ሥራቸው ለዘላለም ሕይወት የማያበቃቸው ደግሞ ወደ እሳት ባሕር ይጣላሉ። ቁጥር 41 የመንግስቱ ዜጎች የሚሆኑት ወደ መንግስቱ የሚገቡት በስጋዊ አካላቸው ስለሆነ ይገባሉ፣ ይዋለዳሉ። በሺህ ዓመታት መንግስት ጊዜ ምድርን የሚሞሏት እነሱ ናቸው። የመከራውን ዘመን አልፈው የወጡ አይሁዳውያን ፍርድ። የመከራውን ዘመን አልፈው የመጡ አይሁዳውያንም ይፈረድባቸዋል። ስቄል 20 34 እስከ 38 ጌታም ይህ ፍርድ እርሱ ከተመለሰ በኋላ እንደሚሆን በምሳሌ ተናግሯል። ማቴዎስ 25 14 እስከ 30 ያልዳኑአ ወዳንን አይሁዳውያንን ከሺህ ዓመቱ መንግስትና ከዘላለም ህይወት ማስወገድ ይሆናል። ማንኛውም አመፀኛ የሺህ ዓመታቱ ተሳታፊ አይሆንምና ሕዝቅኤል 20 37 ማቴዎስ 25 30 የወደቁ መላእክት ፍርድ ሰይጣንም በክርስቶስ ዳግም ምጽአት ጊዜ ይፈረድበታል። በሺህ አመቱ አገዛዝ ወቅት በጥልቁ ውስጥ በእስር ቆይቶ በመጨረሻ ለጥቂት ጊዜ አመጽ ካካሄደ በኋላ ለዘላለም ወደ እሳት ባህር ይጣላል። ራይ 20 2 እስከ 3 7 10 መጀመሪያ በእግዚአብሔር ለባመፀ ጊዜ የተከተሉት አጋንንትም ከሱ ጋር ይፈረድባቸዋል። ይህ ጊዜ ነው ታላቁ ቀን ተብሎ የሚጠራው ይሁዳ ቁጥር 6 ይህ ጊዜ ምናልባት በሺህ ዓመት ማብቂያ ወይም የጌታ ቀን መጨረሻ ሳይጣን ፍርዱን ለመጨረሻ የሚያገኝበት ይሆናል። አማኞችም ይህን ፍርድ በማስፈጸሙ ተግባር የሚሳተፉ ይመስላል። አንደኛ ቆሮንቶስ 6:3 ያልዳኑ ሙታን ፍርድ በነጩ ዙፋን ፊት ራእይ 20 11 እስከ 15 በሺህ ዓመት መጨረሻ የአሁኑ ከዋክብታማ ሰማይና ምድር ስለማይኖሩ ሕዋ ላይ ታላቅ ነጭ ዙፋን ይዘጋጃል። ከዚህ ላይ የሚቀመጠው ክርስቶስ ይሆናል። ዮሐንስ 5:22 የሚፈረድባቸው በዘመናት የሞቱ አጢያን ናቸው። የዳኑት ቀደም ስል ከሞት ተነስተው ፍርድ ስላገኙ የዳኑት ብቻ ናቸው። የቀሩት ያልዳኑት ብቻ ናቸው። የቀሩት ራእይ 20 ቁጥር 12 ህዝቦች የሚፈረድባቸው እንደ ስራቸው ነው። ቁጥር 12 እስከ 13 ወደ ፍርድ የገቡት ባለመዳናቸው ነውና ሲያስከውኑ ድረስ በስራቸው ይፈረድባቸዋል። የህይወት መጽሐፍ ሲከፈት በዙፋኑ ፊት ከሚቆሙት ያልዳኑ ሰዎች ያንዱም ስም አይገኝም። አዳኙን አለመቀበላቸው ከህይወት መጽሐፍ ውጪ ያድርጓቸዋል፣ በህይወታቸውም ዘመን የሰሯቸው ክፉ ስራዎች ዘላለማዊ ቅጣት እንደሚገባቸው ያረጋግጣሉ። ሆኖም እግዚአብሔር ለእነዚህ ህዝቦች አንድ የመጨረሻ እድል በመስጠት ምህረቱን ያሳየ ይመስላል። ምንም እንኳን ስማቸው ከህይወት መጽሐፍ ውስጥ ባይገኝም በምድር ላይ በነበሩ ጊዜ የሰሩት ስራ ወደ እሳት ባህር የማያስጨምራቸው መሆኑን እንዲያሳዩ እድል ሲሰጣቸዋል፣ ሁኔታው በገሃነም የተለያየ ደረጃ ያላቸው ቅጣቶች መኖራቸውን ያመለክታል። ሉቃስ 12 47 48ን ይመልከቱ። ለፍርድ የሚቀርቡ ሁሉ ተመሳሳይ ቅጣት ይጠብቃቸዋል። ያም ወደ እሳት ባህር መጣል ነው። ይህ ሁለተኛ ሞት ሲባል ለዘላለም ከእግዚአብሔር መለየትን ያመለክታል። ሞት ወይም አካል የሚነጥ የሚነጥቀው እና ሲኦል ነፍስ የሚነጥቀው አገልግሎታቸው ስለሚያበቃ ወደ እሳት ባህር ይጣላሉ። ተንሳኤዎች አሳቡ በብዙዎች ዘንድ ተቀባይነት ቢያገኝም አንድና አጠቃላይ ትንሳኤ ቀን አይኖርም። ከጊዜ ሳይሆን ከሰዎች አንጻር ሲታይ ሁለት አይነት ትንሳኤ እንደሚኖር ይታወቃል። ይህም የጻድቃንና የአጥያን ትንሳኤ ነው። ሐዋርያት 15:28 እስከ 9 ሉቃስ 14:14 በሞትና በትንሳኤ መካከል ባለው ጊዜ ጻድቃን የመሆኑ አጥያን በነቃልን አይኖራሉ አማኞች በዚህ ጊዜ ከጌታ ጋር ሲሆን አማኞች በዚህ ጊዜ ከጌታ ጋር ሲሆን ሁለተኛ ቆሮንቶስ 5 1 እስከ 8 ፊልጵስስ 1 23 የማያምኑት በስቃይ ይኖራሉ። ሉቃስ 16 19 31 የጻድቃን ትንሳኤ የመጀመሪያው ትንሳኤ ሲባል ይህ በተለያየ ደረጃ የሚሆን እንጂ በአንድ ጊዜ የሚፈጸም አይደለም። በክርስቶስ የሞቱ ከቤተ ክርስቲያን ጋር አስቀድመው ይነጠቃሉ። አንደኛ ተሰሎንቄ 4:16 በፍዳው ዘመን የሚዋጁትና በዚያው ዘመን የሚሞቱ ከሺህ ዓመቱ አገዛዝ በፊት ይነሳሉ። ራእይ 24 በብሉ ኪዳን የተዋጁትን በጻድቃን ትንሳኤ የመካፈል እድል ይኖራቸዋል። እርግጥ የመጽሐፍ ቅዱስ አስተማሪዎች የብሉ ኪዳን ቅዱሳን የሚነሱበትን ጊዜ በተመለከተ ያላቸው አስተሳሰብ የተለያየ ነው። አንዳንዶቹ በቤተክርስቲያን መነጠቅ ጊዜ ከቅዱሳን ጋር ይነሳሉ ሲሉ፣ ሌሎቹ ደግሞ ትንሳያቸው በክርስቶስ ዳግም ምጻት ይሆናል ይላሉ። ዳንኤል 12 2 ጸሐፊው ሁለተኛውን አመለካከት ይደግፋል። የአጢያን ትንሳኤ ስለ ነጩ ዙፋን ፍርድ ስናጠና እንደተመለከትነው ያልዳኑ ሰዎች ከሺህ ዓመቱ በኋላ ይነሱና ወዲያው ይፈረድባቸዋል ከዚያም ለዘላለም ወደ እሳት ባህር ይጣላሉ። ራእይ 20 11 እስከ 15 በትንሳያቸውም የእሳት ባህር ስቃይ ሊሰማው የሚችልና ሊሰማው የሚችልና ለዘላለም የሚኖር ልዩ አካል ይሰጣ ይሰጣቸዋል መንግስተ ሰማያትና የቅጣት ስፍራ መንግስተ ሰማያት። መጽሐፍ ቅዱስ ስለ መንግስተ ሰማያት ያወሳል። ዘፍጥረት አንዳንድ ዕብራውያን 4 14 ሶስት ሰማያት ያሉ ይመስላል። ሁለተኛ ቆሮንቶስ 12 2 ሶስተኛው ሰማይ የጌታ መገኛ ነው። መንግስተ ሰማያት እርግጠኛ ቦታ እንደሆነና ወደዚያ ለመግባት የሚቻለውን በክርስቶስ በኩል ብቻ መሆኑን ጌታችን ራሱ ተናግሯል። ዮሐንስ 14 1 እስከ 3 ከመንግስተ ሰማይ ገጽታዎች አንዳንዶቹ የሚከተሉ ናቸው። መኖሪያ ነው። ዕብራውያን 12 22 እስከ 24 ውብ ስፍራ ነው። ራእይ 21 1 እስከ 22 7 በዚያ መወለድ አይኖርም መወለድ አይኖርም። ማርቆስ 12 25 ቅዱስ ስፍራ ነው። ራእይ 21 27 እግዚአብሔርን እናመልክበታለን እናገለግለዋለን ከእርሱም ጋር ኅብረት ይኖረናል፣ ራእይ ምዕራፍ አራት እስከ አምስት መንግሥተ ሰማይ መግባታችን ስለ ማንኛውም ነገር አዲስ አመለካከት እንዲኖረን ያደርጋል። ኢሳይያስ ስልሳ ስድስት ሀያ አራት የቅጣት ስፍራ የቅጣቱ ቦታ በብሉይ ኪዳን በዕብራይስጥ ሺኦል ተብሏል። ትርጉሙም አንዳንዴ መቃብርን ሲያመለክት በሌላ ጊዜ ደግሞ የሞቱ ሰዎች ሁኔታ ከያዋን ጋር ተነጻጽሮበታል። የስቃይ መዝሙር 30 ቁጥር 9 ዛልቁ 16 33 የልቅሶ ኢሳይያስ 383 እና የቅጣት ኢዮባ 2419 ስፍራ እንደሆነ ተቆጥሯል። አዲስ ኪዳን ውስጥ የኃጢአተኞችን የቅጣት ቦታ የሚያመለክቱ ሶስት ቃላት አሉ። አንደኛ ሄዲስ በብሉ ኪዳን ሲኦል ከሚለው ጋር ተመሳሳይ ነው። ይህም ያልዳኑ ሰዎች በሚሞቱበት ጊዜ የሚሄዱበትና ትንሳያቸውንና በታላቁ ነጭ ዙፋን የሚፈጸመውን ፍርድ የሚጠብቁበትን ቦታ ያመለክታል። ሄዲስ ጊዜያዊ ቦታ ነው። በመጨረሻው ቀን እዛ ያሉ ሰዎች በሙሉ ወደ እሳት ባህር ወይም ገሃነም ይጣላሉ። ሁለተኛ ተርታሮስ የሚለው ሌላ ቃል ነው። ሁለተኛ ጴጥሮስ 2:4 በመጽሐፍ ቅዱስ የተጠቀሰው አንድ ጊዜ ብቻ ሲሆን የወደቁ መላእክት የሚታሰሩበት ስፍራ ነው። ሶስተኛ፣ ገሃነም ገሃነም ከሚለው የዕብራይስጥ ቃል የመጣ ሲሆን ቀደምት ትርጉሙም ይሄኖም ሸለቆ ማለት ነው። ይህ ሸለቆ ከኢየሩሳሌም ባስተደቡብ ነው የሚገኘው። በዚህ ቦታ ሕፃናት ሞሎክ ለተባለ የጣዖት አምልኮ ለመስዋዕትነት ይቀርቡ ነበር። ሁለተኛ ቆሮንቶስ 33 6 ሐዋርያት 17 43 ፤ በኋላም የከተማው ቆሻሻ የሚጣልበትና የሚቃጠልበት ቦታ ሆነ። በዚህ ምክንያት ሄኖም የሚለው ቃል ከዘላለም እሳት ቦታ ጋር ተመሳሳይ ሊሆን ይችሏል። ገሃነም እንደ ጨለማ ስፍራ ይታወቃል። ማቴዎስ 8:12። ዘላለማዊ የቅጣትና የስቃይ ቦታ ነው። ራእይ 14 10 እስከ 11 ያልዳኑ ሰዎች የሚቀጡት እንዲጠፋ በማድረግ አይደለም ወይም ከጥቂት ቅጣት በኋላ ይቅርታን አይደረግላቸውም። ያልዳኑ ሰዎች ቅጣት ዘላለም ነው። በዘላለማዊ ፍርድ ዕብራውያን 6:2 ላይ የተጠቀሰው ዘላለም የሚለው ቃል ዘላለማዊውን አምላክ ለመግለጥ አገልግሏል። ራእይ 15:7 ዘላለማዊ ሕይወት ዮሐንስ 18። ዘላለማዊ ቅጣት ራእይ 14:11 ለሚሉ አገላለጦች ጥቅም ላይ ውለዋል። ከነዚህ አንዱ ብቻ ጊዜያዊ ከሆነ ሌሎችም ይሆናሉ። ስለዚህ እግዚአብሔር ዘላለማዊ ነው ካል በእሳት ባህር መቀጣትም ዘላለማዊ ነው። ጠፍቶ መቅረት ወይም መታደስ የሚል ሐሳብ አይኖርም። አንዳንድ ሰዎች ሁሉም ያለ ምንም አይነት ቅጣት ይድናሉ ብለው ያምናሉ። የእምነታቸው መሠረትም ሐዋርያ ሥራ 3 21 በአንደኛ ቆሮንቶስ 15 24 እስከ 28 እና በቆላስያስ 1 20 ላይ የተጠቀሰው የተዛባ ትርጉም ነው። እንዲሁም የጻድቃንንና የሀጥያንን ፍጻሜ የሚመለከተውን የመጽሐፍ ቅዱስ ትምህርት ችላ በማለት እያልፉታል። ማቴዎስ 25 46 ዮሐንስ 5 29 ሮሜ 2 8 እስከ 10 ራይ 20 10 ቁጥር 15